የአሜሪካ ድምፅ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሰኔ 26 2015 ዓ ም ዝግጅታችን ጀመረ መንግስት በአጋቾች ላይ የያዘው ዝምታ የታጋች ቤተሰቦችን ግራ አጋብቷል። በሰዓቱ ያው የመከላከያ ልብስ ምናምን ነበር ሁሉም በጣም ብዙ ግማሽ መንገድ የሰማችሁት ማንነቱ እንዳይገለጽ የጠየቀ እና በቅርቡ የተለቀቀ አንድ ታጋች ነው። በዚህ ዙሪያ የተጠናቀረው ዘገባ ሙሉ በአብይ ርዕሳችን ይቀርባል። በሌላ በኩል በጋምቤላ ክልል ዲማ ወረዳ ሁለት ሚሊሻዎች በታጣቂዎች ተገለዋል። የዚህም ዜና ዝርዝር ይኖረናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበርል ናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሉላ ከበደ ለዜናው አብሮኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ ለዜናው ለዋና ዋና የዓለም ዜና ወደ አሉላ አመሰግናለሁ ስመኝሽ። ጤና ይስጥልኝ። እንደምን አመሻችው ክቡራትና ክቡራን አድማጭ ተመልካቾቻችን፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዩናይት ስቴትስ የገንዘብ ሚኒስትር ቻይና ሊጎበኙ ነው። ከቅርብ ጊዜ ወዲህ በቻይናና በዩናይት ስቴትስ መካከል ያለውን የሻከረ ግንኙነት ለማርገብ በተያያዘ ጥረት የዩናይት ስቴትሷ የገንዘብ ሚኒስትር ጃኔት የለን የፊታችን ሐሙስ ወደ ቻይና ተጉዘው ከከፍተኛ ባለስልጣናት ጋር ይገናኛሉ። የዩናይት ስቴትስ የገንዘብ ሚኒስቴር እሁድ ዕለት ባወጣው መግለጫ የለን ጉብኝታቸውን የሚያካሄዱት ከሰኔ 29 እስከ ሐምሌ ሁለት እንደሚዘልቅ አስታውሶ የገንዘብ ጉዳይ ስራዎችና ዓለም አቀፍ የኢኮኖሚ ጉዳዮችን ጨምሮ ፕሬዚዳንት ጆ ባይደን በተለያዩ ጉዳዮች ላይ ግንኙነትን ለማጠናከር በሚል ያወጡትን መመሪያ ይከተላሉ ተብሎ አለ። መግለጫው አያይዞም የለን በቤጂንግ በሚያደርጉት ቆይታ ወቅት ከቻይና ባለስልጣናት ጋር ሁለቱ የዓለም ታላላቅ ኢኮኖሚዎች የያዙ አገራት ግንኙነቶቻቸውን በኃላፊነት መምራታቸው አሳሳቢ ጉዳዮችን በሚመለከት በቀጥታ መነጋገራቸውና ዓለም አቀፍ ፈተናዎችን በጋራ መቋቋማቸው ወይም መፍታታቸው አስፈላጊነት ዙሪያ ይነጋገራሉ ሲል ዘርዝሯል። ትላንት እሁድ ለጋዜጠኞች አስተያየት ሰጡ አንድ የሚኒስትር መስሪያ ቤቱ ከፍተኛ ባለስልጣን ዩናይትድ ስቴትስ ከቻይና ጋር ጤናማ የኢኮኖሚ ግንኙነት እንዲኖራት ትፈልጋለች ሲሉ ንግድና መዋለ ነዋይ ፍሰትን ሙሉ ለሙሉ ማቆም የሁለቱንም ሀገራት ኢኮኖሚ እንዲሁም የዓለምን ኢኮኖሚ ያናጋል ብለዋል እኚሁ ከፍተኛ ባለስልጣን። ክለውም የለን በቻይና ቆይታቸው ዩናይት ስቴትስ ስለአዲሱ የቻይና ጸረ ስለላ ህግ አስመልክቶ ያላትን ስጋት ዙሪያም ለመወያየት እቅድ መያዛቸውን ተናግረዋል። የለን ጉብኝታቸው የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ወደ ቻይና ያደረጉትን ጉዞ ተከትሎ የተዘጋጀ ሲሆን ብሊንከን በቆይታቸው ከፕሬዚዳንት ሺ ጂንፒንግ ጋር ተገናኝተው የዩናይት ስቴትስና የቻይናን ግንኙነት ለማረጋጋት እንዲሁም አንዳንድ አለመግባባቶችን ወደ ግጭት እንዳይቀየሩ ለማረጋገጥ መስማማታቸው ይታወሳል። በሌላ ዜና የዩናይት ስቴትስ ዜጎቿን ወደ ቻይና እንዳይጓዙ ስትላሳሰበች በዘፈቀደ በሚፈጸም የመውጫ ቪዛ እገዳና ያለበቂ ሕጋዊ ምክንያት ለስር የመዳረግ እጣ ሊኖር እንደሚችል በማስጠንቀቅ ወደ ቻይና ስለሚያደርጉት ጊዞ የዩናይት ስቴትስ ዜጎችን አሳስባለች። በተባለው ወንጀል ለመጠየቅ ያበቃው ድርጊት ምንነት በውል ባይገለጥም አንድ የዩናይት ስቴትስ ዜግነት ያለው ግለሰብ ባለፈው ግንቦት ወር በስላላ ድርጊት ተወንጅሎ የእድሜ ልክ ስርዓት እንደተፈረደበት ተዘግበዋል። የዩናይት ስቴትስ ለዜጎቿ ይፋ ያደረገችው ይህ ማሳሰቢያ የቻይናን ጥቅም ይጎዳል ተብለው በሚታመኑ ጉዳዮች ዙሪያም ሊወሰዱ ስለሚችሉ እርምጃዎች ባለፈው ሳምንት ያጸደቀችውን ብርቱ የውጭ ግንኙነት ህግ የተከተለ ነው ተብሏል። ዩናይት ስቴትስ ከአሁን ቀደምም ወደ ቻይና የሚደረጉ ጉዞዎችን አስመልክቶ ለዜጎቿ ተመሳሳይ ማሳሰቢያዎችን ብታወጣም ባለፉት ጥቂት አመታት ውስጥ የወጡት ማሳሰቢያዎች ግን በዋናነት ከኮቪድ-19 እገዳዎች ጋር የተዛመዱ ነበሩ። ቻይና በበኩሏ የውጭ ሀገር ዜግነት ባላቸው የንግድ ማህበረሰብ አባላት ላይ ከፍተኛ ስጋት ያሳደረና በውጭ ሀገር ተቾቿ ላይ ገደብ ለመጣል የታለመ መሆኑ የተነገረለት መጠነ ሰፊ የጸረ ስለላ ህግም ማጽደቋ ይታወሳል። በኮንጎ የተከሰተው ረሃብ በሀገሪቱ የሚካሄደው ጦርነት እያባባሰው መሆኑን የዓለም ምግብ ፕሮግራም አስታወቀ። በኮንጎ ዴሞክራቲክ ሪፐብሊክ በቀጠለው የትጥቅ ግጭት ሳቢያ በሀገሪቱ ምስራቃዊ ክፍል ያለው የረሃብ አደጋ እየተባባሰ ነው ሲል የተባበሩት መንግስታት የምግብ ፕሮግራም ደብሊዩ ኤፍ ፒ አስጠንቅቋል። ሀያ አምስት ነጥብ ስምንት ሚሊዮን የሚደርሰው ህዝቧ ለምግብ እጥረት እንደሚጋለጥ ያስታወቀው የዓለም ምግብ ድርጅት በዓለም አቀፍ ደረጃ በየትኛውም ሀገር ከታየው በተጎጂው ህዝብ ብዛት ከፍተኛው መሆኑንም አመልክቷል። ካለፈው የጥር ወር አንስቶ ቁጥሩ አንድ ሚሊዮን የሚጠጋ ህዝብ ቤት ንብረቱን ለቆ ለመሰደድ መገደዱን ባለስልጣናቱ ተናግረዋል። የዓለሙ ምግብ ድርጅት በኢቱሪ፣ ሰሜን ኪቭና ደቡብ ኪቭ ወረዳዎች እየጎረፈ ያለውን ቁጥሩ እየጨመረ የመጣ የተፈናቃይ ህዝብ ለመድረስ የሚውል የገንዘብ ድጋፍም ጥሪ አቅርበዋል። በእነኚህ አካባቢዎች ብቻ ለረሃብ የተጋለጠው ህዝብ ቁጥር ወደ ስድስት ነጥብ ሰባት ሚሊዮን መድረሱን ያመለከቱት የኮንጎ የ ደብሊውኤፍፒ ቃል አቀባይ ሼሊ ታክራል አያይዘውም ለዚህ ነው ከተረጂው ህዝብ እጅ ጥሬ ገንዘብና የምግብ እርዳታ ማድረስ ያለብን የቻልነውን ሁሉ እያደረግን ነው። ይሁንና ለያዝነው የአውሮፓውያኑ 2023 759 ሚሊዮን ዶላር ያስፈልገናል ብለዋል። ጦርነቱ በብረታበት ምስራቃዊ ኮንጎ አካባቢ ያለውን ማዕድንና የመሬት ይዞታ ለመቆጣጠር እንዲሁም ጎሳ ለይተው የሚካሄዱ ግጭቶችን ጨምሮ አንድ መቶ ያህል ተዋጊ ቡድኖች እርስ በርስ እንደሚፋለሙም ታውቋል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ነው። የምስራቃዊ ዩክሬን ውስጥ ከባድ ውጊያ እየተካሄዱ መሆኑን ባለስልጣናት አስታወቁ። ዩክሬን ሰላሳ ሰባት ካሬ ኪሎ ሜትሮች የሚሸፍነውን ምስራቃዊና ደቡባዊ ግዛቷን መልሳ መያዟን ባለፈው ሳምንት አስታውቃለች። የአገሪቱ መከላከያ ሚኒስትር ሃና ማሊአር በቴሌግራም አማካኝነት ባስተላለፉት መልእክት የዩክሬን ወታደሮች በበስተ ምስራቅ በሚገኙት ባክሙት ወዳሉት አካባቢዎች እየገፉ መሆናቸውንና ሩሲያ በአንጻሩ ሊማን አድቬካ፣ እና ማሪንካ በተባሉ አካባቢዎች በኩል ጥቃት እየፈጸመች መሆኗን ገልጠዋል። ማሊየር አክለውም በተጠቀሱት አካባቢዎች ከባድ ውጊያ እየተካሄደ መሆኑን ገልጠዋል። ዩክሬን ያገኘቻቸው ድሎች አብዛኞቹ በስተደቡብ ባሉት አካባቢዎች መሆኑን ያስረዱት ማሊየር የዩክሬን ጦር በማሊቶፖልና በያርዲስካ አካባቢዎች ጥቃት ማካሄዱንም ጨምሮ አብራርተዋል። ዩክሬን ጦርነቱ ከጀመረ እንደ አውሮፓውያን የዘመን አቆጣጠር ከ ሁለት ሺ ሀያ ሁለት አመተ ምረት ወዲህ በሩሲያ በተያያዙባት ግዛቶች ለማስመለስ የመልሶ ማጥቃት ዘመቻ የጀመረችው ባለፈው ሰኔ ወር መግቢያ ላይ ነበር። በሌላ ዜና ሩሲያ ከአሁን ቀደም በኃይል ከግዛቷ ያዋሃደችው የክሬሚያ ባህረገብ መሬት ኃላፊ አድርጋ በሾመቻቸው ግለሰብ ላይ የተቃጣ ግድያ ሙከራ ማክሸፏን የሩሲያ መገናኛ ብዙኃን የሞስኮን የደህንነት አገልግሎት መግለጫ ጠቅሰው ዘግበዋል። ይህ በእንዲህ እንዳለ ሁለተኛ አመቱን ሊያስቆጥር በተቃረበው የዩክሬን ጦርነት የሩሲያን ጥቃት የሚቃወመው ዓለም አቀፉ ጥምረት እንዲጠናከር የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ወደ አውሮፓ ተጉዘው ሶስት ሀገሮችን እንደሚጎበኙም ታውቋል። ባይደን በሚቀጥለው ሳምንት በሚያደርጉትና ለአምስት ቀናት በሚዘልቀው ጉዟቸው ዋና ትኩረታቸው በሊቱዌኒያ ዋና ከተማ ቪሊየንስ ለሁለት ቀናት የሚካሄደው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ስብሰባ እንደሚሆንም ተመልክተዋል። ግጭት በተቀሰቀሰባቸው የፈረንሳይ መንደሮች የሚኖሩ እናቶች ጠብ እንዲቆም ሲሉ ጠየቁ። በትላንትና እለት ከፓሪስ ወጣ ብሎ ከሚገኝ ስፍራ የተሰባሰቡት እነኚህ እናቶች ፖሊስ አንድ ታዳጊ ወጣት በጥይት ተመትቶ መግደሉን ተከትሎ የተቀሰቀሰው ግጭት እንዲቆም ሲጠይቁ በታዛቢዎች ተቀርጾ የተሰራጨ አንድ የቪዲዮ ምስል አሳይቷል። እናቶቹ የፍትህ ጥቃት ሰለባ የሆኑ ወገኖች ፍትህ ያገኙ በኦሊኒሲዋ ጥቃት ይቁም የሚሉ መልእክቶች የሰፈሩባቸውን ጽሁፎችም ይዘው ታይተዋል። ማክሰኞ ሰኔ 22 2015 ዓ.ም የሰሜን አፍሪቃ ተወላጅነት ያለው አንድ ታዳጊ በፖሊስ በተተኮሰ ጥይት መገደሉን ተከትሎ በፈረንሳይ በአገር አቀፍ ደረጃ ብጥብጥ መቀስቀሱም ይታወቃል። ተሽከርካሪዎችን በእሳት ማጋየት፣ መደብሮችን የሚዘርፉና እንዲሁም የከተማ ማዘጋጃ ቤቶችና የፖሊስ ጣቢያዎችን የጥቃታቸው ኢላማ የሚያደርጉ ተቃውሞ ሰልፍ አድራጊዎችን ለማስቆም ቁጥሩ አርባ አምስት ሺህ የሚደርስ የፖሊስ ኃይል ማሰማራታቸውን የሀገር ውስጥ ጉዳይ ሚኒስትሩ ጄራልድ ዳርማኒን ትላንት ምሽት ላይ በድጋሚ ማስታወቃቸው ተገልጠዋል። አድማጮች የሳቱ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። አሉላን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሰኔ 26 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ ንለፍ። መንግስት አጋቾቻቸውን ተከትሎ እርምጃ ለመውሰዱ ግራንድ አጋባቸው አሊዶሮ በተባለ ቦታ ታግተውና ገንዘብ ከፍለው የተለቀቁ ሾፌሮችና ቤተሰቦቻቸው ተናገሩ። በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ ሰኔ 10 ቀን 2015 ዓ ም እርሱን ጨምሮ 79 የሚሆኑ አሽከርካሪዎችና ረዳቶች ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ታግተው እንደነበር ከእገታው 500 ሺህ ብር ከፍሎ የተለቀቀ አንድ ታጋች ተናግሯል። በምስራቅ ጎጃም ዞን ማቻካል ወረዳ አማኑኤል ከተማ አባቱ በጉሊት ስራ እንደሚተዳደሩ የገለጸ አንድ ታጋች አባቱ ቤታቸውን ለግለሰብ አስይዘው ተበድረው እንዳስለቀቁት ይናገራል። ገንዘቡን መመለስ ካልቻሉም ቤታቸውን እንደሚያጡ ስጋታቸውን ገልጸዋል። በዚሁ ከተማ ጡረተኛ መምህር እንደሆኑ የገለጹልን አንድ የታጋች አባት ዘጠኝ መቶ ሺህ ብር ከግለሰብ ተበድረው ቀሪውን ከወዳጅና ዘመድ ሰብስበው አንድ ሚሊዮን ብር ከፍለው ልጃቸውን ማስለቀቃቸውን ገልጸዋል። ብድሩን በወቅቱ ካልከፈሉ ቤታቸውን ሽጠው ለመክፈል እንደሚገደዱም ለአሜሪካ ድምጽ ተናግረዋል። በጉዳዩ ዙሪያ ተጨማሪ መረጃ ለማግኘት ለመንግስት ኮሚኒኬሽን አገልግሎት ከፍተኛ ኃላፊዎች የእጅ ስልካቸው ላይ ብንደውልም ባለመነሳቱ አስተያየታቸውን ማካተት አልቻልንም። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ግን ሰሞኑን ስለ ጉዳዩ ለአሜሪካ ድምጽ ተጠይቀው ታጣቂዎቻቸው እንዲህ አይነቱን ድርጊት እንዳልፈጸሙ አስተባብለው በተጠቀሰው አካባቢ የተለያዩ ኃይሎች እንደሚንቀሳቀሱ መናገራቸው ይታወሳል። አስቴር ምስጋናው ተጨማሪ አላት። ስሙ እንዲጠቀስ ያልፈለገው ከእገታ የተለቀቀው አሽከርካሪ ከአዲስ አበባ የጫነውን ብረት ወደ ምስራቅ ጎጃም አማኔን ለማድረስ በጉዞ ላይ በነበረበት ወቅት ሰኔ 10 2015 ዓ ም ከጠዋቱ 12 ሰዓት ከ45 በኦሮሚያ ክልል በፍቼና በገብረ ጉራቻ መካከል ባለ አሊ ዶሮ በተባለ ቦታ ሲደርስ መታገቱን ይናገራል <laughs> ጠቅላላ የተያዝ ነበር። ከዛ በኋላ ሶስት ቦታ ከተካፈሩም በኋላ እኛ ግን እስከ ምሽቱ ከዛ በኋላ ፊሽካ ትራፊክ ፊሽካ ነገር አለ ተነሳ። ከዛ ተተኮሱ። ከዛ ተሰባሰቡና በቃ ተሰብስበው ወጡ ማለት ነው። በቁጥር ያኑ አስተያቸው ማለት እስከ አንድ ሺ ይደርሳሉ። እኛ በነበርንበት አካባቢ አምስት መቶ ሺ ብር እና በቃ ይህንም ከነገ ስድስት ሰዓት ካላመጣችሁ አስከሌላችሁ ሚላት ነው የተባለ። እኛ የምናቃቸው እንግዲህ የሆነ ብሸኔ በሚለው ነው የበጸጉራቸው ናም የምናቃቸው ከሳምንት በላይ ከታገቱ አሽከርካሪዎችና እረዳቶቻቸው መካከል አስራ ስድስት የሚሆኑት የተጠየቁትን የማስለቀቂያ ገንዘብ ከፍለው ከተለቀቁት ታጋቾች ውስጥ የሆነው ይሄው ግለሰብ ታግቶ ለአምስት ቀናት በቆየበት ቦታ አጋጠመኝ ያለውን ሲያስረዳ በራሌ ነው የሚሆኑ ዝናብ ነገር ከመጣ ቤታል ሰው የሰው ቤት እዛ ያስገቡናል። ከዛ በተረፈ ምግብ ምናምን ያው ህብረተሰቡ አለ። ከህዝቡ ጋር ነው የሚያሉ ከህዝቡ ቤት ነው ምን በላ ምን ጠጣ ማለት ነው። ተደጋጋሚ እገታ ይፈጸምበታል በተባለ አሊዶሮ በቅርብ ርቀት ላይ የመንግስት የጸጥታ ኃይሎች እንደሚገኙ ይናገራል። አሊደሩም አለ። አሊደሩ ከተማ ወደ ይመሉ ካምፕ አለ፣ የሚከላከል ካምፕ። ደብረ ጉራቻም አለ ማለት ነው ካምፕ። ሁለቱም ቢሰላ ያው ሶስት ሶስት ኪሎ ሜትር ቢሆን ነው ያለው ርቀት ማለት ነው። ከላይም ከታች በዛ ርቀት ላይ የመከላከያ እንትን እንዳለ እናቃለን ግን በሰዓቱ የደረሰ ነገር የለም። እዛ ራሱ ሲሰበስቡ ምናምን ብዙ ቆይ ሰውን አለው የደረሰ ነገር የለም። አቶ ምስክር አምባው የተባሉ ሌላ ግለሰብ በዚሁ አሊዶሮ እየተባለ በሚጠራው አካባቢ በኦሮሞ ነጻነት ሰራዊት ተደጋጋሚ የእገታ ድርጊት እንደሚፈጸምና ቀደም ሲልም እርሳቸው የእገታው ሰለባ እንደነበሩና አንድ ሚሊየን ብር ከፍለው እንደተለቀቁ ከሳምንት በፊት ለአሜሪካ ድምፅ መግለጻቸው ይታወሳል። አቶ ምስክርም እንዲሁ እገታው የሚፈጸመው የመንግስት የጸጥታ ኃይሎች በቅርብ ርቀት ላይ እያሉ መሆኑን ያስረዳሉ። በቅርብ ርቀት ደገም ላይ ወይም ስምንቱ ፋብሪካ አካባቢ ካምፕ አለ የመከላከያ ካምፕ አለ። እዛ ላይ መከላከያ እያለ እዛ ላይ ሰራዊት እያለ ያን ያህል ጥይት ተኩሰው መኪናችን በቦምብ አቃጥለው እኛን ሲወስዱ አንድም ሰው ሊደርስልን አልቻለም አንድም የመንግስት አካል ለመንግስት ይህ ጠፍቶት አይደለም ይህ ሆኖ እያለ እዛ አካባቢ ያለውን ነገር ማስተካከል እንዴት እንዳልቻለ ግራ ያጋባሻል ይህን ስታይ የመንግስት እጅ አለበት ያለሽ እኔ አሁን የመንግስት እጅ አለበት ብዬሽ ነው የማምነው አሁንም ይህን የሚያስተባብል ሌላ ነገር እስካላየው ድረስ በትክክል አቅቶት ከነበረ ይህንን ችሎ ሲያሳየኝ ካልሆነ በቀር እኔ ያየሁት ነገር ሙሉ በሙሉ የመንግስት እጅ አለበት። በሌላ በኩል ታጋቾችን ለማስለቀቅ ቤተሰብ የሚያልፍበት ውጣ ውረድ ከፍተኛ መሆኑን የተጠየቀውን ገንዘብ ከፍለው የተለቀቁ ታጋቾችና ቤተሰቦቻቸው ይናገራሉ። የአማኔል ከተማ ነዋሪና በጥሮታ የሚተዳደሩት መምህር ከሰሞኑ አንድ ሚሊዮን ብር ከፍለው ልጃቸውን ከእገታ ያስለቀቁ ናቸው። ከክፍያ በኋላ የቤተሰባቸው ሕይወት ጭንቀት ውስጥ መውደቁን ተናግረዋል። አሁን ይህን ብር እንግዲህ ከዛሬ ጀምሮ ያው እያፈላለኩ ነው። ቤቱን ቤቱ የሚሸጥ ካለ ቤቱን መሸጥ ነው። ወደ ቤት ክራይ መግባት አለብኝ፣ የግድ ነው። ምን ታደርጊያለሽ? የሰው ዳይዘሽ አትቀመጭ፣ አትማጭም። እንግዲህ ቤት እያለ መቼም ሊዜም አ ማትረስ ላለብኝ ያው ሊዜን አትረስ ያለው ከዚህ በኋላ ያለኝ ግድል ደግሞ ተረጋግቼ ቤትን ሽቼ የምችለውን ነገር አድርጌ ተተረፈችን ብር በዚያች ብር ሌላ ትንሽ ጎጆ ልገዛ ይችላለሁ። ካልተረፈኝ ይዞ ዛሁን ከፊ አርሼ መቀመጥ ያለ ስሙን መግለጽ ያልፈለገው ከእገታ የተለቀቀው አሽከርካሪ አባቱ በዝቅተኛ የኑሮ ደረጃ ላይ የሚገኙ መሆናቸውን ገልጾ ቤታቸውን ለግለሰብ አስይዘው ገንዘብ መበደራቸውን ያስረዳል። ረዳትና አምስት መቶ ሺህ ብር ነው ሲንቀት ዘኔ አሁን ወንድ ደራሲው ስለ ቤተሰቦች ቤት ትንሽ ወንድም አለው ትንሽ ቤት አለኝ እነሱ ስለሚሆኑት ነው ማስ በቃ እነሱ ቤተሰብ ያሉበት ሁኔታ ነው፣ አሁን ለእኔ የሚያሳስበኝ ማለት ነው። ትንሽ ወንድም አለኝ፣ ትንሽ ቤት አለኝ። ቤት እንደሚያድሩ ነው አሁን የሚወስድ የሚያሳስበኝ። በጉዳዩ ዙሪያ ተጨማሪ መረጃ ለማግኘት ለመንግስት ኮሚኒኬሽን አገልግሎት ከፍተኛ አመራሮች በእጅ ስልካቸው ላይ ብንደውልም ባለመነሳቱ አስተያየታቸውን ማካተት አልቻልንም። አሊደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ በፊት በታጋቾቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳተርቢ ተርቢ ግን ሰሞኑን ስለ ጉዳዩ ከአሜሪካ ድምፅ ተጠይቀው ታጣቂዎቻቸው እንዲህ አይነቱን ድርጊት እንዳልፈጸሙ ገልጸው በተጠቀሰው አካባቢ የተለያዩ ኃይሎች እየተንቀሳቀሱ እንደሚገኙ ተናግረዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በጋምቤላ ክልል አኛዋ ዞን ዲማ ወረዳ ትናንት ታጣቂዎች ሁለት ሚሊሻዎችን ገድለው አንድ ማቁሰላቸውን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ኃላፊ አቶ ኡኬሎ ኦጁሉ ጥቃቱን ያደረሱት ታጣቂዎች ማንነት ለጊዜው እንደማይታወቅ ገልጸዋል። የክልሉ ጸጥታና ሰላም ግንባታ ቢሮ በበኩሉ ከደቡብ ምዕራብ ኢትዮጵያ ክልል ሱርማ ወረዳ የሚመጡ ታጣቂዎች ጥቃቱን መፈጸማቸውን ጠቅሶ መሰል ጥቃቶች እንዳይደገሙ ከክልሉ የጸጥታ መዋቅር ጋር እንደሚወያይ ጨምሮ ገልጿል። ናኮር መልካ ተጨማሪ ዘገባ አለው። የዲማ ወረዳ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኡኬሎ እጁሉ ጥቃቱ የተፈጸመው በወረዳው ካችና ቀበሌ በጸጥታ ስራ ላይ የነበሩ ሚሊሻዎች ላይ እንደሆነ ጠቅሰው የታጣቂዎቹ ማንነት ግን ለጊዜው አለመታወቁን ተናግረዋል። በወቅቱ የሰላም ማስከበር ስራ ላይ ነው የሰራው ነበረው። ሁለት ሰዓት አካባቢ ሁለት ሰዓት ትናንትና፣ አሁንንም የስም መረጃ የለኝም። ሁለት ሚሊሻዎች የካቻና ሚሊሻ እንደሆኑ መረጃ አለኝ፣ ግን ስማቸው አልያዝኩም። ረ ዛው ሆኖ ነው እንደሚጠበቁ ዛሬ ነው የንሱ ለመስራት አንዱ ከሀይላንድ ነው የመጣ፣ እሱ ወደ ሃይላንድ ወስዷል። አንዱ ደግሞ ከዲማ ስለሆነ ዛሬ ጠዋት ነው የተቀበረው። አሁ የተጎዳ ሚሊሻ አንዱ ነው፣ ሆስፒታል ነው ያለው። ያልታወቁ ታጣቂዎች ናቸው። ያልታወቁ ሲባል እስካሁን ማንነታቸው እንዳልታወቀ ነው። ጥቃቱን ለመከላከል ወደ ስፍራው በማብራት ላይ በነበሩ ሌሎች ሁለት ሚሊሻዎችም ላይ ጉዳት መድረሱን ያሳወቁት የዲማ ወረዳ ኮሚኒኬሽን ጽህፈት ቤት ኃላፊው አቶ ኬሎ፣ ታጣቂዎቹ በካችና ቀበሌ አቅራቢያ በሚገኝ ናምካዶ ቀበሌም ከሁለት ቀናት በፊት አንድ ሰው ማቁሰላቸውን አስታውቀዋል። ሁለት ሚሊሻዎች ከቀበሌ ሲሮጡ ወደ ችግር ምትፍጠ የተፈጠረበት ቦታ መንገድ ላይ እዛ ሳይደርሱ ሲወደቁ ነበረ። እሱ ደግሞ ኪምቤን ያለ ከትላንት ወዲያ የተለየ ቦታ ሳይሆን ሞቶረኛ ከናም ከራ የሚባል ቀበሌ ቀበሌ ወደ ቀቻና የመጣ ትላንትና ችግር የተፈጠረበት አካባቢው እነዚህ ያልታወቀ ሰዎች እንደገና ተመጡና ጉዳቱ ጉዳቱ እሱ እንደገባ እሱ በጤት ነው በጤት ነው የተመጣው በአካባቢ የነበሩት የክልሉ ልዩ ኃይል ፖሊስ አባላት በአዲሱ አደረጃጀት ሳቢያ በመነሳታቸው የታጠቁ ኃይሎች ዘረፋ ለመፈጸም ሲሉ ያደረሱት ጥቃት እንደሆነ ያስረዱት ኃላፊው በአካባቢው ተጨማሪ የመንግስት ኃይሎች እንዲሰማሩ የክልሉን መንግስት እንደጠየቁ አመልክተዋል። መከላከያ ጋር አብረው የሰራው ነው፣ ግን መከላከያ ቁጥራቸው ትንሽ ነው። የአካባቢያችን ማለት ነው ሊያይል ከወጣ በኋላ መከለከያ አልገባም ማለት ነው፣ ግን አልገባም። በብዛቱ ከዚህ ፊት ብዙ ጊዜ ሪፖርት ያርገናል፣ በላኛው አካል ማለት ነው። አካባቢያችን መከለከያ ቁጥር ትንሽ እንደሆነ ሊያይል ከወጣ በኋላ ነው እንደዚህ ችግሮች መፍጠር ጀምሮ ማለት ነው። ለምን ጫካ ውስጥ የሚቆዩ ዘረፎች መረጃ ሰምቶ ነው አካባቢ ሊያይል እንደሌለ ምናምን ፍራታችሁ ቀነስቷል ማለት ነው እንትን ኃላፊው ይህንን ይበሉ እንጂ። የጋምቤላ ክልል ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ አቶ ኡቶ ኡኮት ጥቃቱን የፈጸሙ ታጣቂዎች ለክልሉ አዋሳኝ ከሆነው ደቡብ ምዕራብ ኢትዮጵያ ክልል ሱርማ ወረዳ የመጡ ታጣቂዎች እንደሆኑ ጠቁመዋል። እዛ ድርጊቱ ፈጻሚዎች ከደቡብ ምዕራብ ነው የመጡ ሱርማ ታጣቂዎች ናቸው። ጥቃት የፈጸመው ሱርማዎች አስተዳደራቸው በደቡብ ምዕራብ ነው ያለው። ታጣቂዎች ለዝርፊያ ነው የመጡ። ችግሩን ለመፍታትም ሰራዊት ሳይሆን ከደቡብ ምዕራብ ኢትዮጵያ ጋር መነጋገር እንደሚያስፈልግ ገልጸዋል። ነው የውስጥ ችግር ስለሆነ ማለት ከዚሁ ከደቡብ ምዕራብ ክልል ጋር ባለፎ ተነጋግረናል። አሁን ቀጠራው ይዘናል። በቅርቡ ጊዜ ተገናኝተን ያለው ችግር ይፈታል። ተነጋግረን ያለው ችግር እንዲቆም ይደረጋል። ትላንት ነው የተነጋገር ነው በስልክ በአካል አልተገናኝንም። ቀጠራው ይዘን መነጋገር ያስፈልጋል። ፊት ለፊት በተያያዘ የጋምቤላ ክልል ማጃንግ ብሔረሰብ ዞን ጎደሬ ወረዳ ፖሊስ አዛዥ ኢንስፔክተር አብዮት ሮኬት ከደቡብ ምዕራብ ኢትዮጵያ ክልል ቴፒ ከተማ ስልጠና ጠናቀው ወደ ጎደሬ ወረዳ በሚያቀኑበት በዚሁ ሰኔ ወር መጀመሪያ ላይ ማንነታቸው አልታወቁም በተባሉት ታጣቂዎች ጥቃት እንደተገደሉ የጋምቤላ ክልል መንግስት ስለመግለጹ መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ወደ ተከታዩ ዘገባ ስናልፍ በአዲስ አበባ ከተማ አስተዳደር የተተገበረው የቤት ግብር ተመን ማሻሻያ ህጋዊ መሰረት እንደሌለው አንድ የህግ ባለሙያ ተናገሩ። የአዲስ አበባ ንግድ ምክር ቤት የግልግል ተቋም ዳይሬክተር አቶ ዮሐንስ ወልደ ገብርኤል ለአሜሪካ ድምጽ በሰጡት የግል አስተያየት የከተማዋ አስተዳደር የቤት ግብር ተመንን የጨመረው ከ45 ዓመት በፊት የወጣውን የመሬት ኪራይና የህንፃ ግብርን የሚመለከት ደንብን በማሻሻል እንደሆነ ቢገልጽም አግባብነትን ተከትሎ ባለመሆኑ ህጋዊነት እንደሌለው አስረድተዋል። የአዲስ አበባ ከተማ ከንቲባ አዳነች አበቤ በበኩላቸው ለመንግስት ብዙሀን መገናኛ በሰጡት ቃለ መጠይቅ የቤት ግብር መጠኑን ለመጨመር የደንብ ማሻሻያ እንዳልተደረገ ገልጸዋል። የሚከፈለውን የቤት ግብር መጠን ለማሻሻል ግን ከ45 ዓመት በፊት የወጣው ደንብ ይፈቅዳል ብለዋል። በአዲሱ ተመን መሰረት የቤት ግብራቸውን እየከፈሉ ያሉ ነዋሪዎች በአንጻሩ ውሳኔው የኑሮ ውድነቱን ያላገናዘበ፣ ህብረተሰብንም ለችግር እየዳረገ ይገኛል ሲሉ ቅሬታቸውን ሰጥተዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው ودم አድማጮች የዚህ ዝርዝር እንደደረሰን እንመለስበታለን። ወደ ተከታዩ ዘገባ እናልፋለን። ፖለቲከኞችና የመብት ተሟጋቾች የዩናይትድ ስቴትስ የጠቅላይ ፍርድ ቤት ባለፈው ሳምንት የሰጣቸው ተከታታይ ውሳኔዎች ሊያስከትሏቸው ይችላሉ በተባሉ ተጽዕኖች ላይ ተከፋፍለዋል። አንዳንዶቹ ከዘጠኙ የፍርድ ቤቶች ዳኞች አብላጫውን የያዙት የወግ አጥባቂ ዳኞቹን ሲያወድሱ፣ ሌሎች ደግሞ ውሳኔዎቻቸው እያንዳንዶቹን አነስተኛ ቁጥር ያላቸውን የህብረተሰቦች ክፍል ይጎዳል ብለው ይጠብቃሉ። ቬሮኒካ ባልደራስ እግሊሲያስ ተከታዩን ዘገባ አጠናቅራለች፣ ደረጀ ደስታ ያቀርበዋል። የተማሪ ብድር የወሰዱና ዘርን ከግምት ከሚያስገቡ ዩኒቨርሲቲዎች የመግቢያ ፖሊሲዎች ተጠቃሚ ሊሆኑ ይችሉ የነበሩ ተማሪዎች ባለፈው ሳምንት በተሰጠው የጠቅላይ ፍርድ ቤት ውሳኔ ሊደርስ የሚችለውን መሰናክል አሁንም እየገመገሙ ነው። የቀድሞ ምክትል ፕሬዚደንት ማይክ ፔንስ በኤቢሲ ቴሌቪዥን ቀርበው አፈርማቲቭ አክሽን የሚባለውንና በታሪክ በዘር በዘርና ቀለም በመሳሰሉት ማንነቶች ወደ ኋላ የቀሩ ተማሪዎችን እኩል የከፍተኛ ትምህርት እድል ለመስጠት የታለሙ ድጋፎችን የሚያስተዋውቀውን ፖሊሲና አሰራር የሚሽረውን ውሳኔ በኮሌጅና ዩኒቨርሲቲዎች ብዝሃነት ላይ አሉታዊ ተጽዕኖ ይኖረዋል የሚለውን ስጋት አልተቀበሉትም። የአፍሪካ አሜሪካውያንና ሌሎች አነስተኛ የማህበረሰብ ቁጥር ያላቸው አሜሪካውያን በሀገሪቱ ባሉ ዩኒቨርሲቲዎች ተወዳድረው ስኬታማ እንደሚሆኑ ተማመናለሁ። ይሁን እንጂ ይህ የእያንዳንዱ አሜሪካዊ ህልም ይመስለኛል። በመሆኑም የዘር ቀለምን ከግምት በማያስገባ መንገድ ነው የምናደርገው። ለዘር እኩልነት የሚታገሉ የመብት ተሟጋቾች ጥርጣሬ አላቸው። ዴቪድ ሂኖጆሳ በህግ ጥላ ስር የሲቪል መብቶች የህግ ባለሙያዎች ኮሚቴ አባል ናቸው። ዩኒቨርሲቲዎች ራሳቸው በቂ እድል ያልተሰጣቸው ተማሪዎች ዘንድ ሁሉ መድረሳቸውን እንዲቀጥሉ ጥሪ እናቀርባለን። በዚህ ውሳኔ ውስጥ ያን እንዲያደርጉ የሚከለክል ነገር የለም። በሌላም በኩል ፕሬዚደንት ባይደን የተማሪዎችን የብድር ዕዳ ለመሰረዝ ወይም ለመቀነስ የነበራቸው ዕቅድ በጠቅላይ ፍርድ ቤቱ ውሳኔ ተቀልብሰዋል። ዴሞክራቱ የህዝብ ተወካዮች ምክር ቤት አባል ሮካና በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም በሰጡት ቃለ መጠይቅ ውሳኔውን አውግዘዋል። የትምህርት ቤት ዕዳቸው እንደሚሰረዝ በተገባላቸው ቃል የተማመኑ እነዚህ ሁሉ ተማሪዎች አሉ። እኔ 150 ሺህ ዶላር የተማሪ ብድር መውሰድ ነበረብኝ። በህይወቴ ውስጥ እጅግ ታጋሽ መሆን የሚያስፈልገኝ ጊዜ ነበር። አሁን ልከፍል በመቻሌ እድለኛ ነኝ። ቢሆንም ይህ እጅግ ፈታኝ ነገር ነው። ተቺዎቹ በጠቅላይ ፍርድ ቤቱ አብላጫውን ቦታ የያዙት አዲሶቹ የወግ አጥባቂ ዳኞች ተመሳሳይ ጾታ ጥንዶችን ማስተናገድ ከማይፈልጉ የንግድ ድርጅት ባለቤቶች ጋር በመወገናቸው የኤልጂቢቲ ማህበረሰብ አባላት አዲስ የሆነ የመድሎ ኢላማ ሊደረጉ እንደሚችሉ ይናገራሉ። ሊንዳ መክሌን በቦስተን ዩኒቨርሲቲ የህግ መምህር ናቸው። ለአብዛኞቹ የፍርድ ቤቱ ዳኞች ጉዳዩ ያው ታውቁታላችሁ የፈጠራ ችሎታቸውን በሚፈልጉት መንገድ እንዳይገልጹ የመከልከል ጉዳይ ነው። ለሌሎቹ ለተቃዋሚዎቹ ደግሞ እቃ መግዛትና አገልግሎት ማግኘት ለሚፈልጉ ተጠቃሚዎች አገልግሎት መንፈግ አድርገው ነው የሚያዩት። እንደ ምክትል ፕሬዝደንቱ አስተያየት ይህ ለሃይማኖት ነጻነት ድል ነው። አብላጫው የወግ አጥባቂዎች ያሉበት ፍርድ ቤት የእያንዳንዱን አሜሪካዊ እንዳሻው የመኖር የመስራትና የማምለክ ነጻነት መብቱን አረጋግጧል። ጠቅላይ ፍርድ ቤቱ አሁን እረፍት ላይ ሲሆን፣ ሌሎችም ጉዳዮች በዚህ ዓመት መጨረሻ አካባቢ ይመለከታል። በተከታዩ ዘገባችን ደግሞ በነገ ዕለት የሚከበረውን የአሜሪካን ነጻነት ቀን ይመለከታል። የዩናይትድ ስቴትሱ መዲና ዋሽንግተን ዲሲ ነገ ለሚከበረው የአገሪቱ 247ኛ ዓመት የነፃነት በዓል በምትዘጋጅበት ወቅት አንዳንድ አነስተኛ የሀገሪቱ ከተሞች በውስጣቸው ያሉ የተለያዩ ማህበረሰቦችን በአንድ ላይ በሚያሳትፉና ለየት ባለው በራሳቸው መንገድ በዓሉን ያከብራሉ። አንድ የቨርጂኒያ ትንሽ ከተማም ከዋናው ቀን ቀደም ብላ በዓሉን አክብራለች። የአሜሪካ ድምጹ ሳቂብ አልኢስላም ወደ ከተማ ጎራ ብሎ ያጠናቀረውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል። በአንድ ዝናባማ ቀን በቨርጂኒያ ግዛት በምትገኝ አንድ ከተማ ያሉ ነዋሪዎች የአገሪቱን የነፃነት ቀን ቀደም ብለው ለማክበር ተሰባስበዋል። በሰንደቅ ዓላማ ያሸበረቀችው ሳውዝ ራይዲንግ ከተማ ላለፉት 27 ዓመታት በክብረ በዓሉ ሰሞን በሺ የሚቆጠሩ ሰዎችን ስትስብ ቆይታለች። ለበዓሉ በሚዘጋጁ መድረኮችም ታሪክ ይተረካል። ዋርነር ወርክማን ታሪክን ከሚያስተምሩት አንዱ ናቸው። በርካታ ሰንደቅ ዓላማዎችን እናድላለን። በዚያውም ትንሽ ስለ ታሪክ እንነግራቸዋለን። ልጆቹ ቀለማቱን ይወዱታል። ሲውለበለብ ማየቱ ያስደስታቸዋል። ደወሉ ሲደወል መስማትም ደስ ይላቸዋል። ባቢ ኬትል ከእንደ አውሮፓን አቆጣጠር 1996 ዓ ም ጀምሮ በዓሉን የሚያዘጋጀው ድርጅት ሥራ አስኪያጅ ናቸው። ሁሉም ሰዎች በክንዋኔው ላይ እንዲሳተፉ ያደርጋል። ደስ የሚል ነው። ማህበረሰቡን ያካትታል። ደግሞም እዚሁ ቅርባችን ነው። ነዋሪዎችም ይህ በመደረጉ በጣም ያመሰግናሉ። ቺሃው የከተማው ነዋሪ ናቸው። ላሊታም የክብረ በዓሉ ስፍራ ቀረብ በማለቱ ደስተኛ ነች። ይህ ለቤታችን ቅርብ ነው። መጓጓዣ መያዝም አይጠበቅብንም። ፌስቲቫሉ በነጻነት ቀኑ መንፈስ መሰረት ሁሉንም ማህበረሰብ ያካትታል። የከተማው ነዋሪዋ ሳም የምትለዋለ እንደ አካባቢ ነው የምንኖረው የማህበረሰቡ አካል በመሆን በዓሉም ማክበር እንፈልጋለን። ርችቱን ማየት ያስደስተናል። ክብረ በዓሉ ነፃነት በታወጀበት ዶሴ ላይ ሰፍረው እንደሚገኙት ቃላት በደስታና በነፃነት በሕይወት የመኖር መብትን በሚያንጸባርቁ መልእክቶች ታጅቦ ብርችት ተኩስ ተጠናቋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል ለምሽቱ የመጀመሪያ አጋማሽ የያዝናቸውን ዝግጅቶች ተከታትላችኋል። አሁን ወደ ሁለተኛው አጋማሽ ነው የምንሸጋገረው። ለሁለተኛው አጋማሽ የመጀመሪያው መሰናዷችን የሚሆነው ሐኪሞን ይጠይቁ ነው። በሰው ልጆች ሆድ ዕቃ ውስጥ የሚገኙ ቫይረሶችን ይመለከታል። ለምሽቱ የያዝ ነው ሐኪሞን ይጠይቁ መሰናዶ ለመሆኑ የቅርብ ጊዜያቱ የሳይንስ ጥናቶች ስላረጋገጡት ከነዚህ እጅግ ረቂቅ ተዋሲያን በከፍተኛ መጠን በሰውነታችን ውስጥ ያሉት ዘረመሎች አካል ሆነው የመገኘታቸውን ሚስጥር ሰምተው ይሆን? ለምሽቱ ዝግጅታችን ይህንን እንመለከታለን። ሙያዊ ትንታኔያቸውን የሚሰጡን ዶክተር ዘላለም ሀይሉ መኩሪያ በዩናይትድ ስቴትሱ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የረቂቅ ህዋሳት ምርምር የትምህርት ክፍል ረዳት ፕሮፌሰር ናቸው። ዶክተር ዘላለም የተላላፊ በሽታዎች ሞለኪላር ኤፒዴሚዮሎጂ ላቦራቶሪ ተባባሪ ዳይሬክተርም ናቸው። ዶክተር ዘላለምን ያነጋገረው አሉላ ከበደ ነው። ዶክተር ዘርዓለም በሰውነታችን ውስጥ ያሉትን እጅግ ከፍተኛ መጠን ያላቸው ረቂቅ ተህዋስያን ወይም ቫይረሶች ጠቀሜታ ከማየታችን አስቀድሞ እስኪ ጎጂ የሚባሉትን ቫይረሶች ገጽታ የተሻለ ለመረዳት አንድ ጥያቄ እናንሳ። በአንድ በኩል ቫይረሶች ህይወት የላቸውም የሚል አስተሳሰብ ወይም ማነጋገር አለ። የቅርቡን የኮሮና ቫይረስ ወረርሽኝ በምሳሌነት መመልከት ይቻላል። ህይወት የለውም የተባለ ነገር መዛመት ለመቆጣጠር የተደረገው ጥረትና የተካሄደው ርቀት የነኝህን ተዋሲያን ተፈጥሮ በመጠኑም ቢሆን ጠለቅ ብለው መረዳት ይጠይቃልና በእርግጥ ቫይረሶች ምንድን ናቸው? ይሄ እንግዲህ አዱላ አብዛኞቻችን ከቫይረሶች ጋር የምንሰራ ሰዎች ህይወትን እንዴት አድርገን የምናስረዳበት መንገድ ላይ ያለው ልዩነት ብለን ነው የምናየው። ብዙውን ጊዜ ቫይረሶች ህይወት የላቸውም የሚለው ሀሳብ ሲነሳ ተያይዞ የሚመጣው ነገር ምንድን ነው? ብቻቸውን መራባት ስለማይችሉ ነው። ቫይረሶች ለመራባት ከሌላ ህዋስ ጋር ራሳቸውን ማገናኘት ይኖርባቸዋል። ልክ ለምሳሌ ባክቴሪያ የምንለው ህዋስ ብቻውን የመራባት ሌላ ህዋስ ሳይፈልግ ራሱን ቁጥሩን የመጨመር አቅም አለው። ነገር ግን ቫይረሶች እንደዚህ አይነት አቅም የላቸውም በአብዛኛው ከሰዎች ወይንም ከእንስሳት ህዋሳት ጋር ራሳቸውን አዋህደው የሰዎች ወይም የእንስሳትን ህዋሳት የሚያመርቱትን ንጥረ ነገር በመጠቀም ነው ራሳቸውን የሚያራቡት። ስለዚህ ከዛ ተነስቶ ነው ህይወት የላቸውም፣ ህይወት አላቸው የሚለው ነገር የሚነሳው። ነገር ግን በእርግጠኝነት መናገር የምንችለው ለእነሱ የሚመች ኢንቫይሮንመንት እስካገኙ ድረስ በዛ ቦታ ላይ እስከተገኙ ድረስ ሰዎች ወይንም ከእንስሳት ህዋሳትን በመጠቀም ከእነሱ የወሰዱትን ንጥረ ነገሮች በመጠቀም ራሳቸውን እያባዙ እየተስፋፉ ህይወት ያለውን ነገር የመጉዳትም አሁን እንደምንነጋገረው የመጥቀምም አቅም ያላቸው ናቸው። ግን በዓለማችን ላይ ያለውን የህይወት ብዝሃነት ስናይ ቫይረሶችን አውጥቶ ማየት የሚቻል አይመስለኝም ምክንያቱም በብዛትም ሆነ በጥልቀት ብዝሃነታቸውን በምንመለከትበት ጊዜ፣ በዘረመን ደረጃ ያላቸውን ልዩነት በምንመለከትበት ጊዜ፣ በቁጥር ደረጃ በምንመለከትበት ጊዜ በዓለም ላይ በጣም ትልቅ ብዛት ያላቸውና በእንግሊዝኛው ኮንትሪቢሽን ያላቸው ናቸው። አስተዋጽኦ የሚያደርጉ ለህይወት መቀጠል በጣም በጣም እንዲሁም በጣም አንድ ነገር አንስቼልህ እዚህ ጋር ማለት የምፈልገው ነገር ምንድን ነው? ቫይረሶች በትንሳህ ህዋስ ውስጥ ገብተው መራባት ስለሚችሉ እንዲሁም አንዳንዶቹ ቫይረሶች ደግሞ ከሰው ወይንም ህዋሳት ዘረመል ጋር አብረው መጣመር ስለሚችሉ በሰዎች ህይወት ውስጥ የሚመጡ ለውጦችን የሚመዘግቡ የዘረመል ሲግኔቸር ወይም ምልክቶችን አሳልፈው ማለት የሚችሉ ናቸው። እንግዲህ ከአራት ወር ነው ከአምስት ወር በፊት ነው ለመጀመሪያ ጊዜ የሰው ዘረመል ሙሉ ለሙሉ ጥናቱ ያለቀው። በእንግሊዝኛው ዶመር ቱ ቴሎመር ሲኩዌንስ ይባላል። የሰው ልጅ ዘረመል ሙሉ ለሙሉ ተጠንቶ ለመጀመሪያ ጊዜ ይፋ የሆነው ከአራት ወር በፊት ነው እና ያ ጥናት አንደኛው የሚያመለክተው ነገር ከዛ ሶስት ቢሊየን ከሚሆነው የዘረመል ዝርዝር ውስጥ በሰዎች ውስጥ ስምንት ፐርሰንቱ ከቫይረስ የተወሰደ መሆኑን ያመለክታል። ስለዚህ እነዚህ ቫይረሶች እኛነታችንን ውላ የሚሰሩ ናቸው ማለት ነው ከኛ ጋር በመሆን ይሄ ምናልባትም የቫይረሶችን ጉዳታቸውን የምናውቃቸውና አሁን ተደዳም ካለነው ቁም ነገር አንጻር ያለ ቫይረሶች ህይወት አይኖርም ማለት ይቻላል። አጠቃላይውን የህይወት መሰረትም ይሁን የሰው ልጆችን ህይወት ቅድም ያሏቸው ከዘረመል ጋር የተገናኙ መሰረታዊ ነገሮችን ጨምሮ ለህይወት ወሳኝ ናቸው ማለት ይቻላል። በትክክል አሉላ። እነዚህ አሁን ለምሳሌ ይህንን ስምንት ፐርሰንት የሚሆነውን የዘረመላችንን አይነት የሚወስኑት ቫይረሶች ከዛ ዘረመል ጋር ተያይዞ ሰውነታችን ብዙ አይነት ህመሞችን እንዲቋቋም ምክንያት ሆኖ ነው የሚመጡት። ስለዚህ ለእኛ በእንስሳትም ሆነ በሰዎች ውስጥ ሌላ በሽታዎችን የመቋቋምን ኃይል አብሮ ከማሳለፍ ጨምሮ በእንግሊዝኛው ኮመንታል እንላቸዋለን ጉዳት አያመጡ አብረው እየኖሩ ግን ጠቀሜታ እንዳላቸው የምናውቃቸው ጥናት በሚደረግበት ጊዜ ከጊዜያት አንጻር ብዙ ነገሮች እየተቀየሩ እየተረዳን የመጣ ነው። ቫይረሶች እኛ በእንግሊዝኛው ኢኮሲስተም የምል ነው ብዙሀነትን የሚወክል ስነ ምህዳር ውስጥ አንደኛውና ጉልህ ሚና ያላቸው ናቸው ማለት ነው። ካለነሱ ስነምህዳራችንን ሙሉ አድርጎ ለመመልከት የሚቻል አይደለም። በጣም ቅርብ ጊዜ የወጡ ጥናቶች የሚያመለክቱት ብዙ በተመራመርን ቁጥር የቫይረሶችን ጥቅም በብዛት የምንረዳበት መንገድ መኖሩን ነው። ይሄ ደግሞ እያደረ የሚመጣው ከደረስንበት የቴክኖሎጂ ደረጃ እና ጥናት የማድረግ አቅም መጎልበት ጋር ተያይዞ ነው። ይሄ ምናልባትም ለመጨረሻው ጥያቄ የሚያሰናዳ ይመስለኛል። የእኝህን ረቂቅ ተዋሲያን ሰውነታችን ውስጥ ያሉ ቫይረሶችን ስነ ምህዳር መጠበቅ ወይም እንዳይዛባ ማድረግ የተለየ ትኩረት ተሰጥቶት ሲሆን የውይታችን መቋጫ ብናደርገው፣ ትራዲሽናሊ ማይክሮባዮም ስንል ጭንቅላታችን ውስጥ የሚመጣው ባክቴሪያዎች ብቻ ሆኑ እንጂ ቫይረሶችንም ይመለከታል። ልክን ቅድም ልጠቅስ እንደሞከርኩት ከዚህ በፊት የነበሩን የጥናት አማራጮች፣ የጥናት መንገዶች በጣም ውስን በሆነ መንገድ ብቻ ባክቴሪያዎችን እና ቫይረሶችን እንድናይ የሚያደርጉን ነበሩ። አሁን ቅርብ ጊዜ ግን የመጡ ቴክኖሎጂዎች እነዚህ ነገሮች ሰፋ አድርገን በደንብ እንድናይ የሚያስችሉ ሆነዋል። ስለዚህ የማይክሮባዮም ጥናት በአማርኛም ልንለው እንደምንችል ባላቅም እነዚህ የተዋሲያንን ምዳ በምናይበት ጊዜ በባክቴሪያዎች እና በቫይረሶች በጣም በከፍተኛ ደረጃ የተሞላ ነው እና እያንዳንዱ ባክቴሪያ ደግሞ ከእሱ ጋር ተያይዞ የሚመጣ ቫይረስ አለ። እነዛን ነው ባክቴሪዮፌጅስ የምንላቸው። እነዚህ ባክቴሪዮፌጆች አሁን ከቫይራል ቴራፒ ጋር በተያያዘ እንደውም በጣም በሰፊው ምርምር ውስጥ የተገባባቸው የቫይረስ አይነቶች ሲሆኑ ስራቸውም የባክቴሪያዎቹን መጠን ሰውነታችን ውስጥ ተመጣጥኖ እንዲቆይ የሚያደርጉ ናቸው። ይሄንን አስተሳሰብ በመውሰድ አሁን ቅርብ ጊዜ ከባክቴሪዮ ፋጆች ጋር የተያያዙ እንግዲህ ባክቴሪያዎችን ለመቆጣጠር የሚያስችሉ በተለይ ደግሞ አንቲባዮቲክን የመቋቋም ኃይል ካላቸው ባክቴሪያዎች ጋር በተያያዘ ቴራፒውን ላይ እየተሰራ ነው ያለው። ስለዚህ ከማይክሮባዮም ካልከው የተዋሳያንን ስነምህዳር ከሰውነታችን ውስጥ ማጥናት ጋር በተያያዘ የምንረዳው ባክቴሪያና ቫይረሶች ሰውነታችን ውስጥ ያለውን ባላንስ ወይንም ደግሞ መጠኖችን ባላንስ ወይንም ደግሞ ተፈጥሯዊ የሆኑ ይዘቶችን የሚወስኑ ተዋሳያን ናቸው ማለት ነው። ዶክተር ዘላለም ከዘረመል ጥናት ጋር በተያያዘ ተስፋ የሚሰጡትን ጨምሮ የሰው ልጅን ጤና እንዴት በተሻለ መጠበቅ ይቻላል የሚለው ላይ ቫይረሶች ያላቸውን ጠቀሜታ ጨምሮ ነው በሰፊው ያስረዱን። የሚያጓጓም ምናልባትም አዳዲስ ግኝቶች በመጡ ቁጥር ሌሎች ጥያቄዎች እንዲወለዱ፣ ስለ እነሱም እንድንነጋገር የሚጋብዝ ይመስላል። ለሰጡን ሰፊ ሙያዊ ማብራሪያ አመሰግናለሁ። በመሰል ሌላ ፕሮግራም በድጋሚ እንደማገኘው ተስፋ አድርጋለሁ። እግዜር ይስጥልኝ። በጣም አመሰግናለሁ አሉላ። ተከታዩ መሰናዷችን ደግሞ ሳምንታዊ አፍሪካ ነክ ርዕሶች ነው። ከኬንያና ከዛምቢያ ያገኘናቸውን ሁለት ርዕሶች ይቃኛል። ከሶማሊያ በድርቁና በግጭቶች ምክንያት በብዛት የሚሰደዱ ሰዎች ኬንያ ወደሚገኘው ዳዳብ የስደተኛ መጠለያ ካምፕ እየጎረፉ ነው። ይህ ቀድሞውንም በተጨናነቀው ካምፕ የሚሰጠውን አገልግሎት ይህ ቡስኑ አዳክሞ በስደተኞቹ ጤና ላይ ከባድ አደጋ ደቅኗል በማለት የረድኤት ድርጅቶችም አስጠንቅቀዋል። በሌላ ዘገባ ደግሞ የዛምቢያ ፖሊሶች የቀድሞ ፕሬዝዳንት ኤድጋር ሉንጉን ወንድ ልጅና ባለቤታቸውን ባለፈው ሳምንት ማክሰኞ ቁጥጥር ስር አውሎ በሙስና ወንጀል ክስ መስርቶባቸዋል። በህገወጥ መንገድ ያገኙትን ገንዘብ በህጋዊ አካል በመደበቅ እንዲሁም በወንጀል ተግባር በተገኘ ገንዘብ የተገዛ ከአምስት ሚሊዮን ዶላር በላይ የሚያወጣ ንብረት ሰብስበዋል ተብለው ተወንጅለዋል። በቀጠሩም ፍርድ ቤት ይቀርባሉ። ጂማ ማጁንጋ ከዳዳብ ካምፕ፣ ካቲ ሾርት ደግሞ ከሉሳካ ያጠናቀሩትን ዘገባ ቆንጅታየ ለአፍሪካ ርዕሶች እንደሚከተለው አሰናድተዋለች። ከአምስቱ የዳዳብ ካምፖች አንዱ በሆነው በዳጋሃሌ በስደተኝነት ገና ያልተመዘገቡ አዲስ የሶማሊያ ስደተኞች በጊዜያዊነት ተጠልለው እየተጠባበቁ ነው። ሻንካሮ አቡካር እና ቤተሰባቸው በመጠለያው በተዛመተው የኮለራ በሽታ ታመው ከርመው ገና ማገገማቸው ነው። አቡካር በህዳር ወር እሳቸውና አራት ልጆቻቸው ኮለራ ይዟቸው አንዱ ልጃቸው ሞቶባቸዋል። በቅርቡ ደግሞ እናቲቱና ሌሎች አራት ልጆቻቸው እንደገና ኮለራ ይዟቸው ታመው ከርመዋል። ልጆቹ ቆመው እየሄዱ ያሉት በወተትና በውሃ ብቻ ነው። እሱን የማናገኝበት ጊዜ አለ። እናታቸው ሆኜ ልጆችን ምንም ላደርግላቸው አለመቻሌ በጣም ያሳዝነኛል። ማንም የሚረዳኝ ስለሌለኝ እግዚአብሔርን ብቻ ድረስልኝ እያልኩ እየለመንኩ ነው። የሻንኮሮ አቡካር ባለቤት ሐሰን ኢብራሂምም ቤተሰባቸው እጅግ ከባድ ችግር ላይ እንደሆነ ነው እየተናገሩ ያሉት። Ibrahim says that they face a lot of challenges in the temporary ብዙ ችግር ነው ያለብን። ዋናው የንጽህና አገልግሎት ነው። መጸዳጃ ቤት የለንም። በዚህ ምክንያት ኮሌራን ለመሳሰሉ ብዙ ተላላፊ በሽታዎች እየተጋለጥን ነን። የሰብአዊ ረድኤት ድርጅቶች እንደሚሉት ከሶማሊያ ስደተኞች በብዛት መጉረፋቸው ፊትም የተጨናነቀ በሆነው የዳዳብ ካምፕ ለስደተኛው አስፈላጊ አገልግሎት ማዳረስን ይበልጡን አስቸጋሪ እያደረገው ነው። በመሆኑም የስደተኞቹ ጤና ከባድ አደጋ ላይ ወድቋል በማለት ድርጅቶቹ እያስጠነቀቁ ነው። ዶክተር ኢንቲያ ኡዳይ ራጅ የድንበር የለሽ ሐኪሞች የህክምና አስተባባሪ ናቸው። እንዲህ ሲሉ ስለ ችግሩ ያስረዳሉ። እንደምታውቁት ብዙ ዝናብ ዘንቧል። በዚያም ምክንያት ካምፖቹ በጎርፍ ተጥለቅልቀዋል። ይሄ ደግሞ የኮሌራ ወረርሽኙ በይበልጥ እየተዛመተ እንዲቀጥል አድርጎታል። አንድ ነገር ካላደረግን ወረርሽኙ ከካምፖቹ ላይ ወገድ ይችላል። የኬንያ መንግስት ከሶማሊያ ስደተኞች በብዛት ወደ ዳዳብ ካምፕ እየገቡ መሆኑ የሚያስከትለውን ችግር እናውቃለን ብሏል። ሆኖም በተቀናጀ መንገድ ለስደተኞቹ አስፈላጊውን አገልግሎት ለማድረስ እየሰራን ስለሆነ መጨነቅ አይገባም ነው ያለው። ይህንኑ ለማድረግ ስደተኞቹ ያሉበትን ቦታና የሚያስፈልጋቸውን አቅርቦት የሚመለከቱ መረጃዎችን የያዘ ማዕከላዊ የመረጃ ቋት እያዘጋጀነን ብሏል። የኬንያ የስደተኛ ጉዳዮች ኮሚሽነር ጃን ቡሩንጉ እንዲህ ሲሉ ያስረዳሉ። የገንዘብ ጉዳይ ሁሌም ያለ ፈተናችን ነው። የልማት አጋሮቻችን የሚያስፈልጉን እዚህ ጋ ነው። ከባዱ ነገር ደግሞ እነሱም እየተሰላችሁ ናቸው። በዚህም ምክንያት ነው መንግስት ቡሽሪካ በሚባለው የተቀናጀ የአገልግሎት አቅርቦት እቅድ አማካኝነት ለመንቀሳቀስ የተነሳው። እንደ አውሮፓውያን የዘመን አቆጣጠር ካለፈው 2022 ዓ ም መጨረሻ ወዲህ ከሶማሊያ ከ135ሺህ በላይ አዲስ ስደተኞች ዳዳብ መጠለያ ካምፕ ገብተዋል። ጉዳዩ የሚመለከታቸው ወገኖች ስደተኛው የሚረዳበትን መንገድ ለመፈለግ እየተሯሯጡ ናቸው። ሁለት ጊዜ ቤተሰባቸው በኮሌራ የታመመባቸውና አንዱን ልጃቸውን በበሽታው ምክንያት በሞት ያጡት የ11 ልጆች እናት የሆኑት ሻንኮሮ አቡካርን የመሳሰሉ ስደተኞችም የመጠለያቸው ሁኔታ ፈጥኖ እንዲሻሻል በጉጉት እየጠበቁ ነው። በሌላኛው የአፍሪካ ነክ ርዕሶች ዘገባችን ደግሞ የዛምቢያ ፖሊሶች የቀድሞ ፕሬዚደንት ሉንጉን ወንድ ልጅና ባለቤታቸውን ባለፈው ማክሰኞ በቁጥጥር ስር አውሎ በሙስና ወንጀል ክስ መስርቶባቸዋል። በሕገወጥ መንገድ የተገኘ ገንዘብ በሕጋዊ አካል በመደበቅ እንዲሁም በወንጀል ድርጊት በተገኘ ገንዘብ የተገዛ ከአምስት ሚሊዮን ዶላር በላይ የሚያወጣ ንብረት ሰብስበዋል ተብለው ነው የተወነጀሉት። ባልና ሚስቱ በወንጀል ድርጊት በተገኘ ገንዘብ የገዟቸው ናቸው ተብለው የሚጠረጠሩ 69 መኪናዎችና ሌሎችም ንብረቶች እንደተገኙ ነው የፖሊስ ቃል አቀባዩ የገለጹት። ፖሊስ የ36 ዓመቱን ዳሊትሶንና የ36 ዓመቷን ባለቤታቸውን ማቲልዳን አስሮ ክስ መስርቶባቸዋል። የተከሰሱት እንደ ኤሮፓ አቆጣጠር የ2010 በህገ ወጥ ገንዘብ የተገኘ ንብረት መወረስን በሚመለከተው ህግ የወንጀለኛ መቅጫ አንቀጽ መሰረት ነው። ዳሊትሶ በህገ ወጥ መንገድ የተገኘ ገንዘብ በህጋዊ አካል ሸፍኖ በመደበቅ ወንጀል ክስ ተመስርቶባቸዋል። ሁለቱ ክስ ከተመሰረተባቸው በኋላ ተለቀዋል። በቀጠሮ ፍርድ ቤት ይቀርባሉ። ከአንድ ሳምንት በፊትም የዛምቢያ ባለስልጣናት የቀድሞ ፕሬዚደንት ሉንጉ ባለቤት ኤስተር እና ሴት ልጃቸው ስም ያሉ ወደ ሀያ የሚጠጉ ንብረቶች ወርሰናል ሲሉ ማስታወቃቸው ሲታወስ። ከዚያ ወዲህ ነው ልጅየውና ባለቤታቸው የታሰሩት። ጠበቃቸው ብራያን ሙንዱቢሌ ዳሊትሶና ባለቤቱ ታስረው ክስ እንደተመሰረተባቸው አረጋግጠዋል። በዋስ መለቀቃቸውንና በቀጠሮ ፍርድ ቤት እንደሚቀርቡ ነው ጠበቃቸው የገለጹት። ዛምቢያዊው የትራንስፓረንሲ ኢንተርናሽናል የተባለው ጸረ ሙስና ድርጅት ፕሬዚደንት ሳምፓ ካሉንጋ ድርጅታቸው የሙስናውን ጉዳይ በተለይም የቀድሞ ፕሬዚደንት የሉንጉ ቤተሰብ ባለስልጣናትን የሚመለከተውን በቅርበት ሲከታተል መቆየቱን አመልክተዋል። የዛምቢያ ሕግ አስከባሪዎች ጉዳዩን ዳር ማድረስ እንዳለባቸውም መክረዋል። የተወሰደ ያለውን እርምጃ ብናደንቅም በዚያው መጠን ደግሞ የህግ አስከባሪው አካላት በምርመራው በማስረጃ አሰባሰቡ ረገድ ተጠንቅቀው እንዲሰሩ ማሳሰብ እፈልጋለሁ። መጨረሻው ንብረት መውረስ ወይም ደግሞ በፍርድ ቤት ውድቅ መደረግ እንዳይሆን በሚል ነው። የቀድሞ ፕሬዚደንት ፓርቲ የአገር ወዳድ ግንባር ፓርቲ ተጠባባቂ ፕሬዚደንት የሆኑት ጊቪን ሉቢንዳ ባለፈው ማክሰኞ ለፓርቲያቸው አባላት ሉሳካ ውስጥ ባደረጉት ንግግር የፓርቲያችንን አባላት ማሰራቸውን ስለሚቀጥሉ ተዘጋጁ ሲሉ አሳስበዋል። የሀገሪቱ መንግስት በጸረ ሙስና ዘመቻው የሚያተኩረው የአገር ወዳድ ግንባር ፓርቲ ላይ ብቻ ነው በማለት ተጠባባቂው የፓርቲው ፕሬዝደንት ከሰዋል። ሊከራከሩልን የተዘጋጁ ጠበቆች አሉ። ሌሎችም ጠበቆች እየመጡ ስለሆነ እንዳትፈሩ፣ መደራጀታቸውን ቀጥሉ። የፓርቲውን እንቅስቃሴም ግፉበት፣ አትፍሩ። ዛምቢያ የሁላችንም ነች። አሁን ስልጣን ላይ ያሉት ፕሬዚደንት ሀካያንዴ ሂኪሌማ በበኩላቸው ጸረ ሙስና ዘመቻው የሀገራችንን ሀብት ከስርቆት ለመጠበቅ እንጂ በፖለቲካ ፓርቲ አባላት ላይ የተነጣጠረ አይደለም በማለት በተደጋጋሚ ሲናገሩ ተደምጠዋል። ተከታዩ ደግሞ ሳምንታዊው የስፖርት መሰናዷችን ነው። ለዛሬ ሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን በአሜሪካ ቴክሳስ ግዛት እያካሄደ የሚገኘውን ፌስቲቫል እንቃኛለን። በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ፌስቲቫል አርባኛ አመቱን በትላንትናው እለት አክብሯል። ለአንድ ሳምንት የሚቆየውን ልዩ አከባበር ያስተናገደችው ደግሞ በአሜሪካ የምትገኘው በቴክሳስ ግዛት ያለችው ዋይሊ ከተማ ናት። የኢትዮጵያውያንና ትውልደ ኢትዮጵያውያን አመታዊ መገናኛ የሆኖ የቆየው ይህ ፌስቲቫል ዘንድሮም በባህል በመዝናኛ፣ ንግድ በበጎ አድራጎት በፖለቲካና ማህበራዊ አገልግሎት ውስጥ ተሳታፊ የሆኑ አካላት ከመላ ዩናይትድ ስቴትስ ከመጡ በሺዎች ከሚገመቱ ትውልደ ኢትዮጵያውያን ጋር መስተጋብር ይፈጥሩበታል ተብሎ ይጠበቃል። ዋይሊ ቴክሳስ የሚገኘው ባልደረባችን ሀብታሙ ስዩም ተከታዩን አዘጋጅቷል። ውትሩም ቢሆን ዋይሌ ቴክሳስ በሀያል ሙቀቷ የምትታማ ከተማ አይደለችም። በዚህ ሳምንት ደግሞ በሙቀቷ ላይ ድምቀት ሊጨምሩላት ጃን ሜዳ ሊያደርጓት የሻቱ የሚመስሉ እንግዶችን ተቀብላለች። ለእኛ ጃል ሜዳችን ነው ከተሰደርንበት የቱጋ ኢትዮጵያዊነትን የትጋ እንፈልገው ብለን ኢትዮጵያዊነትን ያገኘንበት ቦታችን ስለሆነ ድሮም አሁንም ትደግ ቦንሳን የመሰሉ ኑሮአቸውን በውጭ ሀገራት ያደረጉ ኢትዮጵያውያን ከዓመት እስከ ዓመት በጉጉት የሚጠብቁት በሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን ፌስቲቫል ዘንድሮ ላይ አርባኛ አመቱን ደፍኗል። ዕድሜ የጠገቡ ፌስቲቫል እርባናው በትውልደ ኢትዮጵያውያን ዘንድ ተደጋግሞ ይወሳል። ይሄ ድርጅት ከዘር ከፖለቲካ፣ ከሃይማኖት፣ ከቋንቋ ራሱን ጠብቆ ራሱን አግሎ ኢትዮጵያዊነትን ብቻ ይዞ ማንኛውንም ኢትዮጵያ ዚስ ብትሄድ ኦሮሞች ቢዝነስ ያላቸው አሉ ኤርትራውያኖች አሉ፣ ግን የውጭ ዜጋዎች ነጮች ታያቸዋል አሉና ኢትዮጵያን ብሎ ኢትዮጵያን ወክሎ የቆመ እኛንም ኢትዮጵያዊ ነን። በተለይ በአሁኑ ሰዓት ዜግነት በማይጠየቅበት ብሔር በብሔር በምትፈረጅበት ሰዓት ኤስፍኔ ብቸኛውና የመጀመሪያው ድርጅት ነው። ኢትዮጵያዊና ለኢትዮጵያዊ ብሎ ያዘጋጃል። በዚህ አምሶ ሀፔን ፕራውድ ኦፍ ደም በጣም ነው ምንኮራባቸው። የዛሬ አርባ ዓመት በሂውስተን ቴክሳስ የአንድ እጅ ጣቶች በማይሞሉ ቡድኖች የተቋቋመው ፌዴሬሽን ዛሬ ከ30 በላይ የእግር ኳስ ቡድኖች የሚሳተፉበት በሺዎች የሚቆጠሩ የሚታደሙበት የዓመት የቀጠሮ ስፍራ ሆኗል። በፌዴሬሽኑ ውስጥ የሚያገለግሉት የሳንዲያጎ ቡድን የቦርድ አባል አቶ ጥላሁን ፍሳ ይህ ዓመታዊ ፌስቲቫል ለትውልድ ኢትዮጵያን ያለው ትርጉም የላቀ እንደሆነ ይናገራሉ። ትልቁ የሚያስደስት ምንድነው? የሰፈር ልጆች ድሮ አብሮ ያደጉ ልጆች በልጅነታቸው የመተው ሳይተዋወቁ እዚህ መምጣታቸው ሳይተዋወቁ ወይ ሳይሰሙ ቀርተው ተገናኝተው ሚዜም የሆኑ ማወቃቸው ልጆች አሉ። ከ15 ከ20 ዓመት በኋላ በልጅነት የመጣ ጓደኛ ሁ ለምሳሌ፣ ን የማውቀው ልጅ አለ እዚህ እንደዚህ ሚዜ ሆኖ የድሮ ታሪካቸውን ያወሩ ልጆች አሉ። እንዲሁ ደግሞ ምንድነው? የድሮ ፍቅረኞቹም ተለያይተው በባህር ሙታ በሊቢያ ምናም የሚመጡ ሰዎች አሉ። ለምሳሌ ሁ ሙታ ልጅ የተባለች ሁን የዛሬ ስለለላተኝ የሰፈሯ ልጅ ጠፍታ ተብሎ ተገንቶ ለቤተሰብ ምስራች ተደውሎ ያየሁት ልጆች በቃ ሲገናኙ ያለቀሱና የሚያስደስት ነገር ያየሁታል። ሌላም ደግሞ በዚህ ፌዴሬሽን ምክንያት ተጋብተው ወልደው በትዳር ዓለም የሚኖሩ ብዙ ኢትዮጵያውያን ያገናኘ ትልቅ ፌዴሬሽን ነው እና ትልቅ ኢትዮጵያዊ የስደት ሀገር ኢትዮጵያዊ ነች ማስበው ፌስቲቫሉ በዋነኝነት ከተለያዩ ግዛቶች የመጡ የእግር ኳስ ቡድኖች የሚፋለሙበት ይሁን እንጂ ከስፖርቱ ወዲያ ባህልና ትውፊትን አንጸባራቂ ክንውኖችም ሲስተናገዱበት ቆይተዋል። ለትውልድ ኢትዮጵያውያን የታሪክ ቅምሻ ለማጋራት አድዋ የባህልና የታሪክ ህብረት የተሰኘ አነስተኛ ወመዘክሩን ይዘው በስፍራው የተገኘው ዲያቆኑ ፍሬው ሰይፉ ማሳያ ይሆናል። ከዛሬ መቶ ሀያ አምስት አመት በፊት የኢትዮጵያውያን ጀግኖች ወደ አድዋ በዘመቱ ጊዜ አፄ ምኒልክ ታቦተ ጊዮርጊስን ከአራዳ ጊዮርጊስ ይዘው ወደ አድዋ ዘምተው ነበር እና በዛን ወቅት ታቦቱን ተሸክመው አድዋ የዘመቱት መምሬ ካሳሁን እንግዳ በመባል ይታወቃሉ ማለት ነው። እንግዲህ እንዲህ አይነት አመታዊ የመርሃ ግብሮች መኖራቸው እጅግ በጣም አስፈላጊ ነው። እንደ ማህበረሰቡ፣ እንደ ኢትዮጵያዊ እንደ መታደል ሆኖ አሜሪካን ሀገር በእርግጠኝነት ሌሎች ፎሪነሮች ይኖራሉ፣ ግን በኢትዮጵያውያን ደረጃ ሰባት ቀን የሀገራቸውን ቀን የሚያከብሩ ፎሪነሮች አይቼም ሰምቼም አላቅም። በጣም አደገ ከተባለ አንድ ቀን ሊያከብሩ ይችላሉ። ሰባት ቀን ግን ሰምቼ አላቅም እና እንደ መታደል ሆኖ በጣም ሰፊ ጥሩ አጋጣሚ የሀገርን ገጽታ የምትገነባበት ማህበረሰብን እርስ በእርስ ልታስተሳስር የምትችልበት ትልቅ መድረክ ነው። ፌስቲቫሉ የሞቀ ግብይት እንቅስቃሴ የሚደረግበት ምርቶችና አገልግሎቶችም የሚተዋውቁበት መድረክ ሆኖ ቆይቷል። ዘንድሮም በርከት ያሉ በተለያዩ የንግድ ዘርፎች ውስጥ ተሳታፊ የሆኑ ትውልደ ኢትዮጵያውያን ተገኝተዋል። በውበት መጠበቂያ ምርቶች ዘርፍ የተሰማራችው የኢንዲያና ግዛቷ ህይወት አለማየው አንዷ ናት። እንግዲህ ከተፈጥሮ ነገሮች ብቻ የሚዘጋጁ ከዚሁ አሜሪካን ሀገር በራሳችን የሚመረቱ ምርቶችን ነው ይዤ የቀረብኩትኝ። እዚህ ኳሱ ላይ ስንሳተፍ እንግዲህ ለሁለተኛ ጊዜ ነው። ከባለፈው እንግዲህ የአሁኑ በደንብ ይደምቃል ቃል ብለን እናስባለን። አርባኛው ስለሆነ ብዙ ሰዎችም አሉ እያየውኝ ነው። እንዲህ በጣም ጥቅም አለው፣ አብሶ በተለይ ለታዳጊዎቹ በቃ ባህላችንን፣ ጭፈራውን፣ ሁሉን ነገር በቃ እዚ አብሮ መብላት፣ መጠጣት ሁሉ ነገር አለና ይህኔና ይህኔ ይቶ ማደጋቸው ራሱ ቀላል አይደለም። ከዚህ በተጨማሪ በማህበራዊ አገልግሎት በሰብአዊ ድጋፍና በሌሎች ዘርፎች ውስጥ የሚንቀሳቀሱ ግለሰቦችና ተቋማትም በፌስቲቫሉ ላይ ተግባራቶቻቸውንና አገልግሎቶቻቸውን ያስተዋውቃሉ፣ ከደጋፊዎች ጋርም ይመክራሉ። ጥንታዊት ኢትዮጵያ በወጣት ልጆቿ አደራ ትነሳለች። በሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽን ፌስቲቫል ለአንድ ሳምንት የሚቆይ ዝግጅት ነው። በፌዴሬሽኑ ፕሬዚደንት አብይ ኑርልኝና የዋይሊ ከንቲባ ማቲው ፖርተር የእንኳን ደህና መጣችሁን ንግግር የተጀመረው የመክፈቻ ዝግጅት በዳላስ ቴክሳስ የሚኖሩ ታዳጊና ወጣቶች ባህልና በጎ ምኞትን አንጸባራቂ ልዩ ትርኢት ደምቀዋል። በሺዎች የሚቆጠሩ ታዳሚዎችም በስቴዲየሙ በመገኘት የሞራል ድጋፋቸውን ችረዋል፣ አብሮነታቸውንም አድምቀዋል። በዚህ ሳምንት የኢትዮጵያ ቀን የተሰኘውን የአጋማሽ ሳምንት ልዩ ቀን ጨምሮ የተለያዩ አብይና የጎንዮሽ ዝግጅቶች ይስተናገዱበታል ተብሎ ይጠበቃል። የአሜሪካ ድምፅም ተከታታይ ዘገባዎችን ለእናንተ ያደርሳል። ድምጽ ሀብታሙ ስዩም ዋይሌ ቴክሳስ። ሀብታሙን ለዘገባው እናመሰግናለን። አድማጮች፣ ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን አንድ ማስታወቂያ ሰምተን እንመለስ።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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አድማጮች፣ እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ፕሮግራሙን በማዘጋጀት አብራን የቆየችው ጽዮን ግርማ አቀናባሪ ብርሃን ኃይሉ እንዲሁም የተለያዩ ዘገባዎችን በማሰናዳት አብረውን ካመሹ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ ቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ ወይም ደግሞ ቢካተቱ የምትሏቸውን ጉዳዮች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ታገኙናላችሁ። 2022513505 የመደመር ምልክትና አንድን ከፊት በማስቀደም በዋትሳፕ ስልካችን የድምፅ መልእክት ብታስቀምጡልን ይደርሰናል። የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። በኢሜልም አስተያየታችሁን ልታደርሱን ትችላላችሁ። በነገ ዕለት በተለያዩ ዝግጅቶች እንጠብቃችኋለን። ለዛሬ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ደናደር